ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የሐሙስ ምሽት ፕሮግራማችን አሁን ጀመረ። እንደምን አምሽታችኋል አድማጮቻችን። ሐሙስ ግንቦት 7 2006 ዓ ም ከዋሽንግተን ዲሲ አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን። ለአፍሪካ ርዕሳነ ብሔራት በስልጣን ላይ ባሉበት ጊዜ የሕግ ከለላ ማግኘት ስለሚችሉበት ሁኔታ የተመለከተ ጉባኤ በአፍሪካ ሕብረት የምሽቱ አብይ ዘገባችን ይሆናል። በመጽሔት ክፍለ ጊዜ ደግሞ ወቅታዊውን የኦሮሚያ ሁኔታ እንመለከታለን። ትላንትና ኩለ ሌሊት ላይ የወለጋ ዩኒቨርሲቲ ውስጥ ግርግር ለመፍጠር የተሞከረበት ሁኔታ ነበረ። ወዲያው ግርግሩ ተረጋግቷል ማለት ነው። ወይዘሮ ራቢያ ኢሳ የክልላዊ አስተዳደሩ ቃል አቀባይ ለቪኦኤ ከሰጡት ቃል የተወሰደ ነው። በዝዋይ የታሰሩት ተቃዋሚዎችና ጋዜጠኛ ከባድ ድብደባ ደርሶባቸዋል የሚሉ ዘገባዎችንም ተከታትለናል። ዛሬ በኒውዮርክ የተመረቀው የመስከረማ እንደ ሽብር ጥቃት መታሰቢያ ዘገባ በሁለተኛው አጋመሽ ይቀርባል። መልካም ምሽት። አሁን ወደ ዓለም ዜና እናልፋለን። በኢትዮጵያ የሶማሊያ በኢትዮጵያ የሶማሌ ክልል መስተዳደር ውስጥ የክልሉ ፕሬዚደንት አማካሪ የነበረ ጋዜጠኛ በስዊድን ሀገር ለከፍተኛ ሽልማት በቃ። በብሔራዊ የመገናኛ ብዙሀን ድርጅቱ ለአብዱላሂ ሁሴን የተሰጠው ሽልማት በሰው እጅ በተገደለችው ታዋቂዋ ሩሲያዊት ጋዜጠኛ አና ፖሊትስኮካያ ስም የተሰየመ ነው። ዝርዝሩን ሄኖክ ሰማ ግዜር ያቀርባል። አብዱላሂ ሁሴን አስቀድሞ የኢትዮጵያ መንግሥት ልሳን በሆነ የመገናኛ ብዙሀን ይሠራ የነበረ ጋዜጠኛ ሲሆን ሁለት ስዊድናዊ ጋዜጠኞች ኦጋዴን ውስጥ የተያዙበትን ሁኔታ በቪዲዮ ቀርጾ ከ100 ሰዓታት በላይ ቪዲዮ ከሀገር ይዞ የወጣ ጋዜጠኛ ነው። የስዊድን ጋዜጠኞቹ በቁጥጥር ስር ሲውሉ ሲዋከቡና የመሳሰሉት መረጃዎች በክልሉ ባለስልጣናት ሲሰበሰቡ የተቀረጹ ቪዲዮዎችን ነው ይዞ የወጣው ይህ ጋዜጠኛ። የፊልም ቀረጻው በሱዳናዊ ጋዜጠኞቹ እስራትና የፍርድ ሂደት ላይ የሚያጠነጥን ዲክቴተርሺፕ ፕሪዝነርስ የአምባገነናዊ ስርዓት እስረኞች በሚል ርዕስ የጥናት ፊልም ተሰርቶበታል። የአብዱላሂ ሁሴን ቪዲዮ በሶማሌ ክልል በጸጥታ ባለሥልጣናት የሚፈጸሙ ግፎችና የእስረኞች አያያዝንም ያሳያል። ኮንቲነንት ፎቶ ጆርናልስት ለሚባል የስዊድን ዜና አገልግሎት በወቅቱ ይሰሩ የነበሩት ሁለቱ ጋዜጠኞች ማርቲን ሺቢዬ እና ዮሃን ፐርሽን በኦጋዴን የተያዙት በአካባቢው ከሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ታጣቂዎች ጋር በመሆን በሰሜን ሶማሊያ ሰርገው ከገቡ በኋላ ነው። የኢትዮጵያ ሰራዊት ጋዜጠኞቹን አጅበው ይንቀሳቀሱ የነበሩ አማጽያን ላይ ገስግሶ ተኩስ በመክፈት ብዙዎቹን ሲገድል ጋዜጠኞቹና ጥቂት ታጣቂዎች ቆስለው ተይዘዋል። ለሁለት ዓመት የሚጠጋ ጊዜ በእስር የቆዩት ስዊድናዊ ጋዜጠኞች ከእስር እንደተፈቱ ለቪኦኤ በሰጡት ቃል የሶማሊያ ክልል የጸጥታ ባለሥልጣናት የሰቆቃ አያያዝ እንዳደረጉባቸውና ሁለቱም በመለያየት አንዱ ሌላው እንደተገደለ እየነገሩ ልንረሽናችሁ ነው በማለት ያስፈራሯቸው የአይምሮ ጠባሳ እንደሆነባቸው በወቅቱ ገልጸዋል። ኢትዮጵያ በአፍሪካ ውስጥ ከግብፅ ጋር በሚስተካከል መልኩ 18 ጋዜጠኞችና ጸሐፊዎችን በቁጥጥር ስር የዋለች አገር ናት። ሱዳን ውስጥ አንዲት የ27 ዓመት ሴት የክርስትና እምነት በመቀበሏ ፍርድ ቤት በስቅላት እንድትቀጣ በየነባት። ፍርድ ቤቱ ይህን ብይን ያስተላለፈው የዓመት ከስምንት ወር ሕፃን እናት የሆነችው ማርያም ያህያ ኢብራሂም የክርስትና እምነት ያለው ሰው በማግባቷ እምነቷን ክዳለች፣ ዝሙትን ፈጽማለች በማለት መሆኑ ታውቋል። ዛሬ ሐሙስ ባስቻለው ፍርድ ቤት የቀረበችው ይህችው ሴት ለዳኛው እኔ ክርስቲያን ነኝ ብላ ስትናገር፣ ዳኛው አባስ አልካሊፋ ወዲያውኑ የሞት ቅጣቱን ይፋ አድርገዋል። በእናቷ ክርስቲያን በአባቷ ደግሞ እስላም የሆነችው ኢብራሂም ወላጅ አባቷ ከቤተሰቡ ከተለዩ በኋላ እንደ ክርስቲያን ማደግዋ ታውቋል። ይሁንና የሱዳን ሕግ ወላጅ አባታቸው እስላም የሆኑ ልጆች እምነታቸውን ምስልምና እንዲሆን ይደነግጋል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ይህ የሱዳን ፍርድ ቤት ውሳኔ ዓለም አቀፍ ሕግን የሚጻረር ነው በማለት አውግዞታል። ፍርድ ቤቱ በተጨማሪም በኢብራሂም ላይ የ100 ጅራፍ ውሳኔ ማስተላለፉ ታውቋል። ይህ ጉዳይ ያሳሰባቸው የዩናይትድ ስቴትስ የካናዳና የዳች ኤምባሲዎች በሳምንቱ መጀመሪያ ገደማ የሱዳን መንግሥት የሃይማኖት ነጻነትን እንዲያከብር ጥሪ ሲያቀርቡ ሰንብተዋል። በ2005ቱ የሱዳን ህገ መንግሥት መሠረት ማንም ዜጋ የፈለገውን እምነት የመከተል መብት አለው። ሽብር በመቀስቀስና ሃይማኖታዊ መንግስት በማቋቋም በሚል የተከሰሱት የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት የህግ ጠበቆች ካለፈው ሰኞ ጀምሮ የመከላከያ ምስክሮችን እያቀረቡ መሆኑ ተዘግቧል። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ፊት የመከላከያ ማስረጃ ካቀረቡት የተከሳሹ ጠበቆች ትዝታ በላቸው፣ ወይዘሮ አዲስ መሃመድ አንዷ ናቸው። አነጋግራቸዋለች። ችሎቱ ቀደም ሲል ቀጠሮ የተያዘለት ከግንቦት አራት እስ ሙሉውን እስከ ለአንድ ወር ነው የተያዘው። ቀጠሮ የተያዘው ከሰኞ ዕለት ጀምሮ ነው መሰማት የጀመረው። ባለፈው ሰኞ ማክሰኞ ሲደረግ እንደነበረው ዛሬም ያው የነበረን መከላከያ አሰምተናል። ጠዋት ብቻ ነው ችሎት የነበረው። ከሰአት በኋላ ያው እንግዲህ ፍርድ ቤቱ የራሳቸው እንትን ስለነበራቸው ችሎት አልነበረም። ነገ ጠዋት ግን ያው እንደተለመደ ይቀጥላል ማለት ነው። ችሎቱ ወይዘሮ አዲስን እንግዲህ እንደተረዳ ነው ከሶስት መቶ እስከ አራት መቶ የሚሆኑ የምስክርነት ማስረጃዎችን እንዳቀረባችሁ ነውና እነዚህ ሰዎች ናቸው በአካል ቀርበው የሚመሰክሩ ወይንም የማቴሪያል የቁሳቁስ ምስክርነት የሚቀርበው። ያቀረብናቸው ማስረጃዎች የሰው ማስረጃ ያለው የሰነድ ማስረጃዎች ያቀርበናል። ከአምስት ሺ ስምንት መቶ እስከ ስድስት ሺ የሚደርሱ በገጽ ሲዲዎች፣ ወደ አርባ ስድስት አካባቢ ሲዲዎች ያቀርበናል። ስለዚህ አሁን እየተሰማ ያለው ግን ካቀረብነው የመከላከያ ማስረጃዎች እየተሰማ ያለው የሰው ምስክርነት ነው። አሁን የሰው ምስክር ነው የሚቀጥለው። ሌሎቹ ከዛ በኋላ የሚቀጥሉ ናቸው ማለት ነው። ከሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ጠበቆች አንዷ ወይዘሮ አዲስ መሀመድ ስለ ሰጡኝ ቃል አመሰግናለሁ። እኔ አመሰግናለሁ። የመስከረም አንዱ የሽብር ጥቃት ሰለባዎች መታሰቢያ ብሔራዊ ቤተ መዘክር ዛሬ በኒውዮርክ ተመርቋል። እንደ አውሮፓውያን ዘመን አቆጣጠር መስከረም 11 2001 በኢትዮጵያን ዘመን አቆጣጠር መስከረም 1 1994 ከ12 ዓመታት በፊት በኒውዮርኩ የዓለም ንግድ ማዕከል መንታ ህንፃዎችና ሌሎች ሁለት የዩናይትድ ስቴትስ አካባቢዎች በደረሰው የአሸባሪዎች ጥቃት የተገደሉበትን በሺዎች የተቆጠሩ አሜሪካውያን ለማስታወስ የተሠራው ቤተ መዘክር ዛሬ ሲመረቅ ፕሬዚዳንት ኦባማንና ሌሎች ታዋቂ ሰዎችን ጨምሮ በርካታ አሜሪካውያን ተገኝተዋል። የፊታችን ረቡዕ ግንቦት 13 ለሕዝብ በይፋ የሚከፈተው ብሔራዊ ሙዚየም ግንቦት 7 ሚሊዮን ዶላር ግንባታዊ ቅርታ የ700 ሚሊዮን ዶላር ወጪ እና በርካታ ዓመታትን ወስዷል። የህንፃው ንድፍ ምን መምሰል አለበት ከሚለው አስከሬናቸው ያልተገኘ የጥቃቱ ሰለባዎች ባሉበት ስፍራ ህንፃው ይገነባልና አይገነባም እስከሚሉ ድረስ ጠንካራ ያሉ ውዝግቦችንም አስተናግዷል። በርዕሱ ላይ በተጠናከረ ዘገባ ወደ ኋላ ላይ እንመለስበታለን። የዓለም የጤና ድርጅት ያወጣው አዲስ ዘገባ የሰዎች እድሜ እየረዘመ መሄዱን አመለከተ። ከ24 ዓመታት ገደማ ከነበረው ጊዜ የሰዎች የመኖር እድሜ በአማካኝ በስድስት ዓመታት ጨምሯል ነው የተባለው። የአሜሪካ ድምጽ ራዲዮ ዘጋቢ ሊሳ ሽላይን ዘገባው ይፋ ከተደረገበት ከጄኔቫ የላከችውን አዳነች ፍሳሀይ ታቀርባለች። የዓለም የጤና ድርጅት ዘገባ እንደሚለው ዝቅተኛ ገቢ ያላቸው ሀገሮች ትልቅ መሻሻል አሳይቷል በሃያ ሁለት ዓመታት ውስጥ የሰዎች የመኖር ዕድሜ በዘጠኝ ዓመታት ረዝሟል የዓለም የጤና ድርጅት የጤናና የአሃዝ መረጃ ሥርዓት ሥራ አስኪያጅ ታይስ ፖየርማ ስኬቱ የተገኘው በጤና ጥበቃ ረገድ በሚሌኒየሙ የልማት ግብ በታየው መሻሻል ምክንያት እንደሆነ ገልጸዋል ልድ እንደ አውሮፓ አቆጣጠር ከ1990 ዓ ም አንስቶ የልጆች የመሞት እድል በ47 ከመቶ ቀንሷል። በኤች አይቪ በሳምባ በሽታና በውባ የሚያዙ ሰዎች ቁጥርም በጣም ቀንሷል። ሞትም የዛኑ ያህል ቀንሷል። ይህ ሲባል ግን ብዙ አገሮች የሚሊኒየም ልማት ግቡን እንደማይመቱ መገንዘብ ያስፈልጋል። ስለሆነም ገና መሰራት ያለባቸው ነገሮች አሉ። የዓለም የጤና ድርጅት ሀዝ በ194 ሀገሮች በተደረገ ጥናት ላይ የተመሰረተ ነው። በዓለም ደረጃ ከወንዶች ይልቅ ሴቶች ረጅም ዕድሜ እንደሚኖሩ አህዙ ያመለክታል። በሀብታሞችና በድሆች መካከል ያለው የዕድሜ ርዝመት ልዩነትም እንደቀጠለ ነው። በበርካታ ሀገሮች ለሰዎች ዕድሜ መርዘም ምክንያት ከሆኑት ነገሮች ዋናው ሲጃራ ማጨስ በመቀነሱ ነው። ከውልደት አንስቶ የሰዎች የመኖር ዕድሜ በመርዘም ረገድ ከፍተኛ ስኬት ያገኙት ስድስት ሀገሮች ላይቤሪያ፣ ኢትዮጵያ፣ ማልዲቭስ፣ ካምቦዲያ ቲሞር ሌስቴ እና ሩዋንዳ ናቸው። በወንዶች የዕድሜ ርዝመት አይስላንድ ቀዳሚ ቦታ ትይዛለች። አማካኙ የወንዶች ዕድሜ ከ81 በላይ ነው። በሴቶች ረገድ ደግሞ ጃፓን ቀዳሚ ስትሆን፣ አማካኝ የሴቶች ዕድሜ 87 ነው። በዘጠኝ ከሰሐራ በመለስ ያሉት የአፍሪካ ሀገሮች የሴቶችና የወንዶች የመኖር ዕድሜ አሁንም 55 ነው። ለዕድሜ ማጠር ዋና ምክንያት የሚሆኑት የልብ በሽታ፣ ኒሞኒያ፣ ወይም ብርድ በሽታ፣ ስትሮክ፣ በወሊድ ወቅት የሚደርስ አደጋ፣ ተቅማጥና ኤች አይ ቪ ኤድስ ናቸው። በ22 የአፍሪካ ሀገሮች ካለ ዕድሜ ከሚቀጩት ከሰባ ከመቶ በላይ በምርቀዛ እና በተያያዥ በሽታዎች እንደሚሞቱ የዓለም የጤና ድርጅት አስገንዝቧል። አድማጮች፣ ዜናውም በዚሁ ይጠቃለላል። በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሰዓት ላይ የሚተላለፈው የሐሙስ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የምናስተናግዳችሁ ቆንጂት ታዬና አዲሱ አበበነን። የአፍሪካ ህብረት የፍትህ ሚኒስትሮች ጉባኤ በአዲስ አበባ ከኦሮሚያ ክልላዊ መንግስት ጋር ቃል አቀባይ ስለ ሰሞኑ ሁኔታ ያገኘነው መግለጫ በዝዋይ የታሰሩ ተቃዋሚዎችና ጋዜጠኛ ድብደባ ደርሶባቸዋል የሚለውንም ዘገባ ተከታትለናል። በኒውዮርክ የመስከረም አንድ የሽብር ጥቃት መታሰቢያና ቤተመዘክር ተመርቋል። በብቃቷ ገስፋና ጎልታ መታየት በህብረት ጸንታ መቆም የቻለች አገር ለሽብር ጥቃት አትንበረከክም፣ ምክንያቱም ምንም አይነት የአገራችንን ጥንካሬና ልዩ ባህሪ አይወዳደርምና፣ ፕሬዚደንት ባራክ ኦባማ ከተናገሩት የወሰድነው ነው። ወደ ኋላ ላይ ዘገባ ይኖረናል። ከእናንተ ያገኘናቸውን አስተያየቶችም አሰናድተናል። አሁን ወደ ምሽቱ አብይ ርዕስ እናልፋለን። ምሽቱ አብይ ርዕስ የአፍሪካ ህብረት አባል ሀገሮች የፍትህ ሚኒስትሮችና አቃቢያነ ሕግ በስልጣን ላይ ያሉ ርዕሳነ ብሔራት ወይም የመንግስታት መሪዎች በስራቸው ላይ ባሉበት ዘመን የሕግ ከለላ እንዲደረግላቸው ስለሚቻልበት መንገድ ለመምከር ዛሬ በአዲስ አበባ በህብረቱ ጽህፈት ቤት ስብሰባ አድርገው ተወያይተዋል። የአዲስ አበባውን ዘጋቢያችንን ስብሰባውን ለመከታተል ሙከራ አድርጓል። መለስካቸው አመሀ መስመር ላይ አሁን ከመሸ አግኝተነዋል። እንደምናመሸ መለስካቸዋለህ አለው እንደምናመሸ ደህና መሽ አምሽተናል ሞክሯል ያልኩበት ወደ ስብሰባው ለመግባት ስትሞክር መግባታችልም ተብለህ ለጥቂት ጊዜ በቁጥጥር ስር ውለህ እንደነበረ በማወቃችን ነው ወደዚያ ከማለፋችን በፊት ግን ስለ ስብሰባው ትገልጽልን መለስካቸው አዎ እንግዲህ ስብሰባውን ለመከታተል የሄድኩት ከሰዓት በኋላ ከስምንት ሰዓት ተልኩ በኋላ እንደሆነ አስታውሳለሁ ስብሰባውን ያዘጋጀው ያው በአፍሪካ ህብረት ኮሚሽን የህግ ምክር ቤት ዳይሬክቶሬት ነው። ስብሰባው በተከታተል በነበሩት ደቂቃዎች ውስጥ ከተነሱት ርዕሶች አንዱ ሕዝባዊ ተቃውሞን በተመለከተ የህግ ትርጉምና ወይም ብያኔ ለመስጠት ሚኒስትሮቹ ሲከራከሩ ነበሩ። ትርጉሙ በኮሚሽኑ ማለት በኮሚሽን ሴኩሪቲ ካውንስል ቢሰጥ እንደሚሻል መጨረሻ ላይ ተስማምተው ከስብሰባ በኋላ በሚያውጡት የጋራ መግለጫ ይኸው እንደሚካተት ተስማምተው በዚህ አብቅተዋል። ሌላውና እንግዲህ ትልቁ እኔም ዘግብበት ዘጋጀ የነበረው ጉዳይ ግን ሳይሳካልኝ የወጣሁት ማለት ነው፣ በስልጣን ላይ ላሉ የመንግስታት ካት ወይንም የሀገር መሪዎች ስለሚሰጠው የሕግ ከለላ ወይም ኢሚዩኒቲ የሚባለው የተመለከተውን ነበረ። ያንን ስከታተል ሳለሁ እንግዲህ ስከነበርኩበት ጊዜ የነበረው ነገር እነዚህ የመንግስት ባለስልጣናት የተባሉት ማለት የርዕሰ ብሔራና ርዕሳነ ብሔርና ርዕሳነ መንግስት በእንግሊዝኛው እነሱ እነሱ ብቻ ናቸው ወይምስ ከነሱ ሌላ ባለስልጣኖችንም ይሄ ከለላ ይገባቸዋል በሚለው ማለት ማንነታቸውን ለመለየት ውይይት ሲያደርጉ ነበረ። ያን ያህል ነው ለማወቅ የቻልከው ው ለማወቅ ማለት እንግዲህ የመንግስት ባለስልጣኖች ጠቅላላ ትልቅ ባለስልጣኖች ናቸው ይህን ከለላ ማግኘት አለባቸው ወይምስ ርዕሳነ ብሔራትና ርዕሳነ መንግስታት ብቻ ናቸው በሚለው ላይ ለይቶ ለማውጣት ሲከራከሩ፣ በዚያን ጊዜ ያው ከስብሰባ አዘጋጆች መካከል እየዞረ ሲመለከት የነበረ ሰው ስቀልጽ ስላየኝ ምን ታደርጋለች? ነ ጋዜጠኛ ነኝ እየሰራሁ ነው ስላይን አልኩት። ከዛ በኋላ ክሎዝ ሴሽን ነው ወይም ዝግ ስብሰባ ነው እኮ አለኝ። ዝግ ስብሰባ መሆኑ አላውቅም። ከገባህ በኋላ ነው ይህን መከታተል ከጀመርክ በኋላ ነው? አዎ። እና ይሄ ነው እንግዲህ የተከታተልኩት እስከ ድረስ ነበረ። መከታተል ከጀመርክ በኋላ ከገባህ በኋላ ነው ውጣይ የተባልከው መለስካቸው? ትክክል። ገብቼ ነበረ። መከልከሉንም አላውቅም ነበረ። የመግቢያ ፈቃድ አለኝ ወደ ግቢ ሁልጊዜ እንዲሆን ቋሚ ፓስ አለ የመግቢያ ፈቃድ አለ። እሱ አድርጌ ስገባ የተከለከለ ስብሰባ ለመሆኑ የሚያሳይ አንድም ምልክት አልነበረም። እንደሰማሁት በኋላ ግን ይሄ የያዘኝ ሰውዬ ለህብረቱ መስሪያ ቤት የደህንነት ኃላፊዎች ተፈከሪ በኋላ ስብሰባው ዝግ ነው መሆኑን እያወክር ደግሞ የገባው አለኝ አይ አልገባውም ብዬ ትንሽ እንተባባል። ከዛ በኋላ መቅረጫ መለስካቸው መቅረጫ ቴፕህን ወስደው ባሃል በቁጥጥር ስርም ለጥቂት ጊዜ ውለህ ነበር ነው የተባለው። ትክክል ነው እንዳልኩሽ ይሄ ሰውዬ ያስወጣኝ ሰውዬ ወስዶ ለደህንነቶች ለማለት ለድርጅቱ የደህንነት ሰራተኞች ያስረከበኝ እና ይሄ ሰውዬ በቀጥታ የእኛን ህግና ደንብ ጥሶ ተገኝቷል። ከዚህ በኋላ እናንተ የምትወስዱትን እርምጃ መወሰድ አለባቸው አላቸው። ምንድን ነው አሉት። እንዴ አንተ አሁን አስረኸኛል ማለት ነው አልኩት። ስጥር ስራ ወለኛል አዋለ ይመለከትም ማለ ገባ። እንደገና እነሱ ልክም አልቻሉም። ወደ ከፍተኛ የኃላፊዎቻቸው አመለከቱ። እነሱም መጡ ሊፈቱት አልቻሉም። ጉዳዩም ከዛ በኋላ ዋናዋ የኮሚኒኬሽን ኃላፊ ዳይሬክተር የህብረቱ ማለት ነው የአፍሪካ ህብረት ህብረቱ። እሺ በምን በምን ሁኔታ ተለቀክ? በመጨረሻ መለስካቸው። አቤት በምን ሁኔታ ተለቀክ? የተለቀኩት እንግዲህ ያው እንትኑን መቅረጫ መሳሪያ ተረከቡኝ። ከዛ በኋላ በሙሉ ወስደን እንሰርዘዋለን፣ ከሰረዝነው በኋላ እንሰጥሃለን። ነገ ይደርስሃል መሳሪያ ተባልኩኝ። በዚሁ ተለቅቄ ወደ ቤት ሄድኩኝ። ወደ ቤት በመሄድህም ልናገኝህ ቻልን። ስብሰባው ተጠናቀቀ ወይስ ይቀጥላል መለስካቸው? ስብሰባው አልተጠናቀቀም። እንዳልኩሽ ያው ይህን ጉዳይም ጋር ሳናደርግ ስለወጣሁት ነገ እንደሚጠናቀቅ ነው የሰማሁት በፕሮግራሙ መሰረት። መልካም እንግዲህ እንደ ተጠናቀቀም የሚሆነውን ታካፍለናለህ መለስካቸው አመሀ። እናመሰግናለን። ደህና አደር መለስካቸው። ተስፋ አረጋለሁ እንደምገባ ተመለስ። እንግዲህ እኛም ተስፋ እናደርጋለን መለስካቸው። ደህና ወደ ሌላው መጽሔት ርዕስ እናልፋለን። ኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች ውስጥ ዛሬ ያለው ሁኔታ የተረጋጋ ነው ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ለቪኦኤ ማምሻውን መግለጫ ሰጥተዋል። ይሁን እንጂ ትናንት ሌሊት ወለጋ ዩኒቨርሲቲ ውስጥ አንዳንድ ያሏቸው ተማሪዎች ችግር ለመፍጠር ሞክረው የነበረ ቢሆንም ሁኔታው በቁጥጥር ስር ውሏል ብለዋል። ያነጋገራቸው ሶሎሞን አባተ ነው። ለአሁኑ ተከታዩን ይዟል። የአዲስ አበባ ማስተር ፕላን ጉዳይ በኦሮሚያ ዩኒቨርሲቲዎች እና በአንዳንድ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች እንዲሁም ኮሌጆች ውስጥ ብዙ ውዝግብ አስነስቶ ሰንብቷል። ከትምህርት መቋረጥ፣ ከመንግስት የጸጥታ ኃይሎች ጋር በተፈጠረ ግጭት ህይወት ከመጥፋት ደርሷል። ብዙ ንብረት ጠፍቷል። የክልሉ ጤናማ ህይወትና እንቅስቃሴ ታውኳል። ንብረት ወድሟል። ውጥረት ሰፍኖ ሰንብቷል። መንግስት ስለ ጠፋው ህይወት ሐዘኑን ገልጾ ለተነሱ ጥያቄዎች ማብራሪያ ለመስጠት ባለሥልጣናቱን አሰማርቷል፤ ይህን አሳውቋል። ሁኔታው ለጥቂት ቀናት ጋብ ያለ ቢመስልም የታሰሩ ተማሪዎች ይፈቱ የሚል ጥያቄ ያነሱ የወለጋ ዩኒቨርሲቲ ተማሪዎች ካለበለዚያ ወደ ትምህርት ገበታ አንገባም ማለታቸውንና በዚህም ምክንያት የኦሮሚያ ፖሊስና የፌዴራል ፖሊስ አባላት ግቢያቸው ውስጥ ገብተው ማደሪያቸው ድረስ እየዘለቁ ከባድ ድብደባ እንዳደረሱባቸው የታሰሩም እንዳሉ ተማሪዎቹ እማኞቹና ይህ መረጃ እንዳላቸውም የገለጹልን የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ የሰጡንን መግለጫ ያካተተ ዘገባ አስደምጠናችኋል። በትናንት ዝግጅታችን ምንም እንኳ ሁኔታውን ከመንግሥት ምንጮች ትናንት ለማጣራት ያደረግነው ሙከራ አለመሳካቱን ብንገልጽም ለተላለፈው ዘገባ ምላሽ ልስጥ ስላለው ሁኔታም ላብራራ ሲሉ የኦሮሚያ መንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ራቢያ ኢሳ ደወሉልን። ስለ ተነሳሽነታቸውና ስለ ጊዜያቸው አመሰገንኩና ወደ ውይይታችን ገባን። የትናንቱን የወለጋ ዩኒቨርሲቲ ሁኔታ በሚመለከት ከተናገሩት እንነሳ። የተረጋጋ ሁኔታ ነው ያለው በክልላችን። ትናንትና እኩለ ሌሊት ላይ ወለጋ ዩኒቨርሲቲ ውስጥ ግርግር ለመፍጠር የተሞከረበት ሁኔታ ነበረ ወዲያው ግርግሩ ተረጋግቷል ማለት ነው። ሌላ ቦታ ግን ሰላም ነው። እኛ ባለን መረጃ ማለት ነው። እና ብዙም ችግር ምንም ችግር የለም። አንድ ነጆ ትምህርት ቤት ፕሪፓራቶሪ ትምህርት ቤት ደግሞ የፕሪፓራቶሪ ተማሪዎች ፈተና ጨርሰው ፈተና ተፈትነው ሲወጡ ለመረበሽ ሞክረው ነበረ ያም ወዲያውኑ ተረጋግቷል። ከዚህ ውጭ ሀገሪቷ ሰላም ናት። በሀገሪቷ ውስጥ ምንም ችግር የለም ማለት ነው። ትናንትና ወለጋ ዩኒቨርሲቲ ውስጥ ብዙ ተማሪዎች ድብደባ እንደደረሰባቸው ሆስፒታል የተወሰዱ የታሰሩ እንዳሉ ሰምተን ነበረ። የታሰሩ ልጆች እንዲፈቱ የጠየቁ ልጆች ብዙ ድብደባ እንደደረሰባቸው፣ እንደውም የሴት ተማሪዎች ማደሪያ ክፍል ውስጥ ወንድ ወታደሮች በር እየሰበሩ እንደገቡ ሁሉ እንደደበደቧቸው ነግረውናል። ይሄ ምን ያህል ትከታተል አላችሁ? ይሄንን ምን ያህል መረጃ አላችሁ? ለዚህ እንግዲህ ያው እናንተ መረጃውን ካገኛችሁበት ቦታ ማጣራት ትችላላችሁ። ይህን እያደረግነው አሁን እሱ ጋር እኩለ ሌሊት ላይ ለመረበሽ ሞክረው ነበረ። ጥቂት ተማሪዎች ረብሻውን ለመቆጣጠር በተደረገበት ሁኔታ ለማምለጥ ሲሞክሩ የወደቁ የተጋጋጡ፣ አንድ ተማሪ ደግሞ ከፎቅ ላይ ራሱ ወድቆ የተጎዳለ። ወዲያው ሕክምና ተደርጎላቸው የተመለሱ አሉ። ሁለቱ ደግሞ እንደነገርኩ አሁን ይሄ ከፎቅ ላይ የወደቀውና አንድ ተማሪ ደግሞ አሁን በሆስፒታል እየተረዱ ነው ያሉት። ስለዚህ ጥያቄ የሚቀርበው ይመስለኛል በአግባቡና አሳውቆ ነው። ጥያቄም አይደለም እኩለሌሊት ላይ የሚቀርብ ጥያቄም ያለ አይመስለኝም። ረብሻ ነው፣ ለመረበሽ ነው የተሞከረው። ረብሻውን ደግሞ የትምህርት ቤቱ ጥበቃዎች ማረጋጋት አለባቸው፣ መቆጣጠር አለባቸው። ምክንያቱም ብዙ ተማሪ መረበሽ የለበትም በጥቂት ተማሪዎች እና ያንን ለመቆጣጠር በተደረገበት ሁኔታ ለማምረጥ ሲሮጡ የወደቁ የተጋጋጡ አሉ። እነዚህ ልጆች ወዲያው ሕክምና የተደረገላቸው አሉ፣ ቁጥራቸውን በትክክል ባላቅም ሁለቱ ደግሞ አሁንም ሕክምና ላይ ናቸው። እስር ቤት ያሉ የሉም። የማውቀው ነገር ይሄንን የማውቀው ነገር የለኝም። ማጣራት ይቻላል እንግዲህ ምናልባት የእንትኑ ተዋናይ የሆኑ በሌሊት ተማሪን የሚረብሽ ካለ በህግ ስር መዋሉ እኮ የሚቀር አይደለም። ምክንያቱም ይሄ እኮ ስርዓትን ማስጠበቅ ግዴታ የመንግስት ግዴታ ይመስለኛል። ዝም ብሎ ተማሪን የሚረብሽ ረብሻን የሚፈጥር ሊሆን ይችላል፣ ግን በትክክል መታሰራቸውን አላውቅም። እኔ በህይወትም ላይ የደረሰ ጉዳት አልነበረም ትናንትና እንደሚልኝ አልነበረም። ግን በእናንተ በኩል የሆነ ያገኛችሁት መረጃ አለ ይመስለኛል በህይወት ላይ ጉዳት ደርሷል የሚል መረጃ ያገኘነው፣ የተረጋገጠ መረጃ የለም፣ እኛም አላሰራጨንም። በህይወት ላይ ጉዳት ደርሷል የሚል ነገር ጥርጣሬ ያላቸው ሰዎች ግን ጥርጣሬያቸውን ብቻ ገልጸዋል። ደርሶ ሊሆን ይችላል፣ ግን እርግጠኞች አይደለንም ብለው የተናገሩ ሰዎች ነበሩ። እሱንም አስተላልፈናል። የሞተ ሰው አለ የሚል ሪፖርት ግን አላስተላለፍኩም። በህይወት ላይ የደረሰ ጉዳት የለም። እሺ፣ የሰው ልጅ ዶሮ ወይ ድመት ወይ ምናምን አይደለም። ዶሮም ሲሞት እኮ ይታወቃል አይደል እንዴ? እና በማንም ተማሪ ህይወት ላይ የደረሰ ጉዳት የለም። የሰሞኑን አጠቃላይ ሁኔታ ግን የኦሮሚያን የሰሞኑንም እንቅስቃሴ አስመልክቶ የሚያዩት በሁለት ገጽታ እንደሆነ ወይዘሮ ራቢያ ገልጸዋል። በኦሮሚያ ዩኒቨርሲቲዎች ውስጥ ከአዲስ አበባ እና የኦሮሚያ የጋራ ማስተር ፕላን በተያያዘ ተማሪዎች ቅሬታቸውን በሰላማዊ ሰልፍ ያሰሙበት ሁኔታ ነበረ። መንግስትም የተማሪዎችን ጥያቄ ጥያቄያቸውን አቅርበዋል። የተማሪዎችን ጥያቄ በአግባቡ ተቀብሎ እንግዲህ የተማሪዎች ጥያቄ መነሻው ሁለት ነገር ነው ብለን ነው የምናስበው። አንዱ የተለያየ አመለካከት ልክ ማስተር ፕላኑ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ከተሞችን ወደ አዲስ አበባ ክልል የማካለል እና የእነዚህ ከተሞችንን ማስተዳደር በአዲስ አበባ ስር የማድረግ የኦሮሞውን ቋንቋ ባህል የማጥፋት ብለው የማይሆን አስተሳሰብ በእነሱ ላይ የመጫን ሁኔታ አለ። ሁለተኛው ደግሞ ማስተር ፕላኑ ገና በፕላን ደረጃ ነው እንጂ ሕብረተሰቡ በየደረጃው ተወያይቶበት ወደ ተግባራዊነት ስላልተቀየረ ገና ጅምር ላይ ነው የማወያየቱ ስራ ስለነበረ ግንዛቤም ከማጣት ልክ የሚባለው ነገር እውነት መስሏቸው ጥያቄያቸውን በሰላማዊ ሰልፍ የገለጹበት ሁኔታ አለ። ይህም ደግሞ መንግስት፣ በአግባቡ ተቀብሎ ተማሪዎችን አወያይቶ ማስተር ፕላኑ ምን ማለት እንደሆነ ማስተር ፕላኑ የጋራ እድገት ለጋራ ልማት በእነዚህ በሁለቱ ድንበሮች መካከል የሚታዩትን ችግሮች የሚፈቱበት ማለትም ይሄ ፍሳሾች አሉ የአንዱ ከተማ እድገት ለሌላው የሚፈጥረው ተጽዕኖ አለ ያንን ተጽዕኖ ሁሉ ለመቆጣጠር እና ከተሞቹ በተመሳሳይ ደረጃ ማደግ እንዲችሉ መሆኑን እና ከኦሮሚያ ከተሞች በኦሮሚያ በአዲስ አበባ ዙሪያ ከሚገኙ ከተሞች ድንበር ወደ አዲስ አበባ የሚገባ እንደሌለ የነዚህ አስተዳደሮችም ወደዚህ ወደ አዲስ አበባ መስተዳደር እንደማይገባ ይሄ ደግሞ በህገ መንግስቱ ግልጽ እንደተቀመጠና ከዚህ መንግስት የበለጠ ለዚህ ህገ መንግስት የቆመ እንደሌለ እና ይሄ እንደማይፈጠር የኦሮሞ ባህል ቋንቋው ታሪኩ ከዚህ በኋላ ወደ ኋላ መመለስ እንደማይችል ለኦሮሞ ቋንቋ ከተቀበረበት አውጥቶ የትምህርት፣ የፍርድ ቤት፣ የመማሪያ እስከ ዩኒቨርሲቲ ድረስ የምርምር ቋንቋ እንዲሆን እንዲሆን ያደረገው መንግስትና መንግስት ይሄንን ሊያጠፋ እንደማይችል ከተማሪዎች ጋር ቁጭ ብሎ ሰፊ ውይይት አድርጎ በዚህ ላይ ተግባብተዋል። ከተማሪዎች መንግስት ከተማሪዎች ጋር በየደረጃው ተወያይተው ተግባብተው ትምህርታቸውን የሚፈልጉ ልጆች ወደ ትምህርታቸው ተመልሰዋል ማለት ነው። ከኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ራቢያ ኢሳ ጋር ሰፊ ቃለምልልስ ነው ያደረግነው። በጸጥታው ሁኔታ፣ በመብቶች ጉዳይ መልሶች እየተሰጡ ነው ስለሚባልበት ጊዜ፣ ከመንግስት ባለስልጣናት በሚሰነዘሩ መግለጫዎች ይዘትና ሌሎችም ጉዳዮች ላይ ተወያይተናል። በመጪ ቀናት እናስደምጣችኋለን። ሙሉውን ቃለምልልስ ከዌብሳይታችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ማዳመጥ ትችላላችሁ። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ፣ ዋሽንግተን ሰሎሞንን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። አድማጮች በዝዋይ እስር ቤት የሚገኙ የ19 የተቃዋሚ ፖለቲካ መሪዎችና አንድ ጋዜጠኛ ቤተሰቦችን ጠቅሶ የወጣ የአንድ ጋዜጣ ዘገባ ታሳሪዎቹ አካሄዱ የተባለውን የረሃብ አድማ ተከትሎ ከባድ ድብደባ እንደተካሄደባቸው ይገልጻል። ድብደባ ብቻ ሳይሆን አንዳንዶቹ በጋለ ኮንቴይነር ውስጥ ተይዘዋል መባሉንም አትቷል። ሰሎሞን ክፍሌ ጉዳዩን ለማጣራት ወደ አንድነት ለዲሞክራሲና ለፍትህ ፓርቲ ጽህፈት ቤትና ወደ አንድ የታሳሪ ቤተሰብ አባል ስልክ ደውሏል። የወህኒ ቤቱን ባለስልጣናት ለማግኘት እንደሞከረና ለጊዜው ባይሳካለትም ጥረቱን እንደሚቀጥል ገልጾ ተከታዩን አዘጋጅቷል። ዘገባው ለሪፖርቱ ዋቢ ያደረጋቸው የታሳሪ ቤተሰቦችን በመሆኑ እርሱን ላስቀድም። በዝዋይ ወህኒ ቤት ከሚገኙ እስረኞች መካከል የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ናትናኤል መኮንን ይገኙበታል። ያነጋገርኳቸው ባለቤታቸው ወይዘሮ ፍቅር ተሞገስ ይባላሉ። አቶ ናትናኤልን ለማየት ወደ ዝዋይ ለመጨረሻ ጊዜ የሄዱት መቼ እንደነበር በመግለጽ ይጀምራሉ። አርብ እለት ግንቦት አንድ እና ከወህኒ ቤቱ ባለስልጣናት የተሰጦት ምላሽ በትክክል ምን የሚል ነበር? ያለ ምንድነው፣ ስም ይጠይቁና መዝገብ ላይ ያሉ የተሰጣቸው ሊስት አላቸው። ከሊስት ላይ አይተው መገናኘት አትችሉም ቆዩ፣ አንዴ ብሎ አስቀመጡት። ከዛም ቆይተው መገናኘት አትችሉም አለው። ምክንያቱም ደግሞ ያው ለምንድን ነው የሚል ጥያቄ ጠየኳቸው። ችግር አለው የሚል መጀመሪያ የጠየኳቸው፣ እነሱም አይ ችግር እሱ ስታገኙ ይነግርሻል እና መቼ ነው የማገኘው አልኩ እኔ። መቼ ጊዜ መጠች ጠይቅ ያለ እኔ ከአዲስ አበባ ደስ ባላልሽ ስለሆነ የምመጣው እንደዚህ ተማላሽ መጥቼ መጠየቅ አልችልም። እና በዚህ ቀን የምትሉት ጊዜ ካላቸው አስረዱ ሚል ጥያቄ ጠየኳቸው። ያው በሬዲዮ ተገናኝተው በኋላ መልስ ሰጡ። አራት ወር ልጅ እና አራት ወር በኋላ ተመጣች መገናኘት የምችልት ስለሆነ የመለሱኝ። እንግዲህ ይህን ሲልኝ ያው ሌላ ማነጋገር የምችለውም ሰው አልነበረም ልጆቼም ሲያለቅሱ በቀጥ እየወጣ ከዛ ከዚያ በፊት ወደ ዝዋይ መቼ መቼ ነው የሚሄዱት? በየሳምንቱ ወይስ በምን ያህል ጊዜ ልዩነት? በተመቸኝ ቁጥር በሳምንት ሄዳለሁ፣ በአስራ አምስት ቀን ሄዳለሁ። እና በሄዱ ቁጥር ያዋቸው ነበር? ባለቤት ሆን ሁሌም አገኘዋለሁ። ምንም አይነት እንትን የለም። እና አሁን ለአራት ወራት ልታያቸው እንደማትችሉ ሲነገሩት ምን ተሰማው? እንዲ ከባድ ያዘን ነው ከባድ ነው በጣም እኔ እንጃ። ለልጆቼማ እንዴት የሞላላቸው መናገር አልችልም። አሁን ህፃኑ በጣም ይረብሻል። ለምንድን ነው እንደዚህ ያሉን? ነው የሚለው። እናርገሻቸው ነው ጭራሽ። ለእኔ ነው የሚፈሩት ልጆቹ እንደተዘገበው ተደብድበዋል፣ በጋለ ኮንቴነር ውስጥ ታስረዋል የሚል ጥርጣሬ አሳድሮ ቦታል። ለአራት ወር አያዋቸውም ሲባሉ በትክክል አሁን አግኝቼው ቢሆን ወይም ደግሞ በሰዓቱ አገናኝተን ቢሆን ይህ ጥርጣሬ እንዳያድርብን ሊሆን ይችል ነበር። ምክንያቱም ተገናኝተን ያን ምግብም የወሰድነውን ሰጥተን ለዚህ ያህል ጊዜ አትገናኙም የሚለው ነገር ቢኖር ውስጤ ጥርጣሬ እንዳይኖር ያደርጋል። ግን አሁን ምንድን ነው ጥርጣሬ እንዲኖርኝ ያደረገው? ለአራት ወር ድረስ እንዳትመጡ ምግቡን መገናኘትም አትችሉ የሚለው ነገር ሲኖር ውስጤ በጣም ፈርቷል። አሁን ምን ያህል ይርቃል? ዝዋይ ከአዲስ አበባ መቶ ስልሳ ሶስት ኪሎ ሜትር ነው። ከሁለት ልጆቹ ጋር በጠቅላላው ለትራንስፖርትና ምግብ ምን ያህል ያስከፍላቸዋል? ትራንስፖርቱ ወደ መቶ ሀያ ብር ነው። ደርሰው መልስ ለአንድ ሰው መብላት አትችልም። ምክንያቱም ከዚህ ይዘን ከሄድን ምግብ ይበላሻል። ሙቀት ስለሆነ የግድ እዛውነ ሆቴል ተመግብን ነው የሚመጣውና ከፍተኛ ነው ወጪያችን። አቶ ናትናኤል የአንድነት ለዲሞክራሲና ፍትህ ፓርቲ ሊቀመንበር ናቸው። እና ለፓርቲው ጽህፈት ቤት ሁኔታውን ገልጻችኋል የተሰጣችሁ ምላሽ አለ? እነሱም ነገርቻለሁ። እንግዲህ እነሱም በሚችሉት መንገድ እናጣራለን ብለዋል። እነሱ ምላሽ እየጠበቅኩ ነው። አመሰግናለሁ። ወይዘሮ ፍቅር ተሞገስ የአንድነት ለዲሞክራሲና ለፍትህ ፓርቲ በዚህ ጉዳይ ላይ ያለው መረጃ ምንድን ነው? ፕሬዝደንቱን ኢንጂነር ግዛቸው ሽፈራውን ልጠይቅ። በዚያ የበረሃ ውስጥ እስር ቤት ድብደባ መካሄዱ ብቻ ሳይሆን አንዳንድ እስረኞች የተያዙት በጋለ ኮንቴነር ውስጥ ነው ተብሏል። ጉዳዩን ስትከታተሉ እንደነበር አውቃለሁ። አጣርታቸው የደረሳችሁበት ነገር አለ? ኢንጂነር ግዛቸው፣ ከዝዋይ በተለያየ ደረጃ በደረሱ መረጃዎች የእኛ በፖለቲካ እስረኝነት ያሉት አቶ ናትናኤል መኮንን፣ አንዱዓለም አያሌው፣ ሌሎቹም አባሎቻችን በተለያየ መንገድ ተጽዕኖ እንደደረሰባቸው እና በጥሩ ሁኔታ ላይ እንዳልተገኙ ባገኘን መረጃ መሰረት የቤተሰቦቹን ባለቤቶች መያዝያ ሰላሳ ልክ ናቸው ነበር ሐሙስ ዕለት ወደዚያ ወይዘሮ ፍቅርተንም እና ወይዘሮ እያየሽ እና ሲመለሱ ያገኘኑ መረጃ ያው ከህገ መንግስቱ ውጪ እነኝን የህሊና እስረኞች ለአራት ወር ቤተሰብ እንዳይጠይቃቸው ተደርጓል። በተጨማሪም ደግሞ ይዘው የሄዱትን የምግብ ፍጆታና ሌሎች አስፈላጊ እቃዎችንም ለእነኝህ ለእኛ አባላት እስረኞች ሳያደርሱ ይዘው ተመልሰዋል። ድርጊቱ የሀገሪቱን ህገ መንግስት የጣሰ ነው ሲሉ የሚያስረዳሉ ኢንጂነር ግዛቸው። ይህ ሁኔታ ከፍተኛ የሆነ ህገ መንግስታዊ ጥሰት እንደሆነ እናቃለን። በህገ መንግስቱ ላይ በግልጽ የተቀመጠው አንድ እስረኛ ቤተሰብ፣ የሃይማኖት አባት፣ ወዳጆች እና ጓደኞች ሊጠይቁት ይገባል የሚል ግልጽ የሆነ መብት ነበረ። ይህ ነገር ግን የእስር ቤቱ አስተዳደር እንደዚህ ያለውን ከህገ መንግስት ውጭ የተወሰደ እርምጃ በእንግዲህ ሀገሪቱ ካለው ጠቅላላ የሰብአዊ መብት ረገጣ ጋራ የሚያያዝ ሆኖ ነው ያገኘነው። ስለዚህ ይህን ሁኔታ እኛም ተነጋግረን ጋዜጣዊ መግለጫ ወይንም ፕሬስ ሪሊዝ እንሰጥበታለን። ካገኘንም መረጃ ከቤተሰብ ጋራ ባለን ግንኙነት በነገ ዕለት ወደ ኢትዮጵያ ሰብአዊ መብት ኮሚሽን እንደሚሄዱ ነግረውናል። ከነዚያ የምናገኘው መረጃ አድርገን በሰሞኑ አንድ የፓርቲን አቋም የምናሳውቅ መሆኑን ነው በዚህ አጋጣሚ ማስታውቀው ከተረጋገጠ ቤተሰቦች ጉዳዩን ወደ ፍርድ ቤት መውሰድ እንደሚችሉ የሚታወቅ ነገር አለ። አዎ እና እንዳውም የአንድነት ፓርቲ አንድ ከያዘው ግልጽ ፕሮግራም የሚሊዮኖች የድምፅ ንቅናቄ ለፍትህ የሚል ፕሮግራም ላንች አድርጓል። ይህም መንግስትና የመንግስት አካላት ህገ መንግስቱን፣ የሀገሪቱን ህግ እየጣሱ ነው። በዚህም አጋጣሚ ሰላማዊ ሰልፍ ስለማድረግ ከፍተኛ የህገ መንግስታዊ የመርት ስፈና ስላለበት የአዲስ አበባ ከተማን አስተዳደር፣ የአዲስ አበባን ከንቲባ፣ የአዲስ አበባን ፖሊስ ኮሚሽን ከሰናል እና በፍርድ ቤት እየታየ ነው ያለው እንደዚህ እንደዚህ ያሉትን የመብት ጥሰቶችንም በእስር ቤት አስተዳደሩ ህገ መንግስቱን የሚንቁ ከሆነ ቤተሰቦቹ ይህንን አይነት የህገ መንግስት ጥሰት ወደ ፍትህ አካላት ወስዶ ትክክለኛው የመብት ሁኔታ እንዲረጋገጥ የማድረግ ሁኔታ እኛም ከጎናቸው እንሰለፋለን። እኛም የወደፊት አቅጣጫ ይሆናል። የአንድነት ለዲሞክራሲ ለዲሞክራሲና ለፍትህ ፓርቲ ፕሬዚደንት ኢንጂነር ግዛቸው ሽፈራውን አመሰግናለሁ። ወደ ዝዋይ ማረሚያ ቤትም ስልክ ደውያለሁ። ቁጥሮቻቸው አራት አራት አንድ ሀያ አንድ ሰማንያ ሦስት እና አራት አራት አንድ ሀያ ዘጠኝ ሀያ ሁለት ይጠራሉ። ለዛሬ አልተነሱም። ጥረቴ ነገም ይቀጥላል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የመጽሔትና የዜና ትንታኔውን አገባደድን። አሁን ከእናንተ ከተገኙ አስተያየቶች እነዚህ እናሰማለን ትናንትና አበበገላውን ገላውን ኢንተርቪው በምታደርጉበት ጊዜ አበበ ገላው ራሱን ለማሳወቅ ነው ትባላለት ብሎ የተጠየቀው ጥያቄና፣ እንደዚህ የሚያስቡ ሰዎች እጅግ የሚያሳዝኑ ናቸው። አበበ ገላው የጀግኖች ጀግና፣ የጀግኖች ቁንጮ በጦር ሜዳ ላይ ውሎ ጦር ከሚያዋጋ ጀረናል በታች ያልሆነ ስራ ነው የሠራው። ማን ነው እንደዚህ ደፍሮ የሚያደርገው? አመሰግናለሁ። ነቢ አቅራቢዎች ዛሬ አቶ ሰለሞን ክፍሌና አበበ ገላው ጥያቄ ነበር። እኔ የአበበ ገላው ጋዜጠኝነት ሳይሆን የፖለቲካ አክቲቪስት መስሎ ተሰማኝ። ነውም ደግሞ አቶ መለስ ከመሞታቸው በፊት እንዲሁንም ዛሬም ሁለቱንም በረብሻ ሲገራገር እንጂ በጋዜጠኝነት ምን ሆነ ምን ይሁን የሚለው በሙያዊ ሲጠይቅ አላየሁትም። ነገር ግን እኔ እንደሚመስለኝ በጋዜጠኝነት ሙያ እየተባለ የፖለቲካ አክቲቪስት በየ ወደ ስብሰባው የሚላክና ወረቀት የተሰጠው ይመስለኛል። ስለዚህ ይህንን ለእናንተ ለእነ አቶ ሰለሞን ክፍሌም ጋዜጠኝነት እንደዚህ ነው እንዴ? ጋዜጠኝነት ማለት ደግሞ ነጋሪነት ይመስለኛል። ስለዚህ ትናንት የአቶ አበበ ገላው የፖለቲካ አክቲቪዝም ማሳየት እንጂ የጋዜጠኝነት ሙያም ሁሉም ጊዜ አየሁት የለኝምና ምናልባት ግን አቶ ሰለሞን ጥያቄውን በሚገባ አጠየቅ ለማለት ነው አመሰግናለሁ ዘራ ብሩክ ነኝ ቪኦኤ ሰላም ለእናንተ ይሁን ይህ መልእክት ለአቶ ሰለሞን ክፍሌ ነው ጥያቄ የኢትዮጵያን አትሌቲክስ ፌዴሬሽን በተመለከተ ነው በዲያመንድ ሊግ ድረገጽ ላይ ቃል ኪዳን ገዛኸኝ ለባህሬን አንድ ሺ አምስት መቶ ሜትር እንደምትወዳደር በማየቴ በጣም አዝኛለሁ በዚሁ ውድድር ላይ ሚሚ በለጠ ለባህሬን ሲፋን ሀሰን ለኔዘርላንድ አበባ አረጋዊ ለስዊድን ይሮጣሉ አራት ኢትዮጵያውያን አትሌቶች ለሌላ ሀገር ሲሮጡ አንድ አትሌት ለኢትዮጵያ ትሮጣለች በምን ምክንያት ነው እነዚህ አትሌቶች ሀገራቸውን ለቀው ሊሄዱ የቻሉት የአበባ አረጋዊ ሲገርመኝ ቃል ኪዳን ገዛኸኝ ተደገመች የሁለት ሺ አስር የቤት ውስጥ ሻምፒዮን ነበረች በዚህ ሁኔታ ለሚቀጥለው ኦሎምፒክ ኢትዮጵያ ጥሩ ውጤት የማምጣት እድሏ የመነመነ ይሆናል። የኢትዮጵያ ኳስ ፌዴሬሽን በወር ሀያ አምስት ሺህ ዶላር እየከፈለ አሰልጣኝ ይቀጥራል። የአትሌቲክስ ፌዴሬሽን ያሉትን አትሌቶች መያዝ ያልቻለበት ምክንያት ምንድን ነው? የሚመለከተውን ክፍል ጠይቀ አንድ ዝግጅት ብታቀርብልኝ ደስ ይለኛል። መቤት ነኝ ከቨርጂኒያ ታንኪዩ። በመጀመሪያ እንደምን ዋላችሁ አመሻችሁ እያልኩ ስለ ለተሰንበት መስታወስ ውይታችሁ ትንሽ አመለካከቴን እናንተ ጀባ ለማድረግ ነው። እናም ለዚህ ፕሮግራም ሳምንት በመጣ ቁጥር በሞቀና በደመቀ ስሜት ነው የምጠብቃችሁ። እናንተ ብትሆኑ ተፈላጊና ተደማጭ አቅርቦት የምታስተናግዱ በመሆኑ በርቱበት እላለሁ። በድሉ ከሜርላንድ ጠና ስትልኝ ቪዎች እንደምን አላችሁ? እኔ ግርማ አባላለሁ። ከዚሁ ከዲሲን ንምደውለው እስቲ እንደው አንዳንድ ጊዜ ስለ ፍቅር እናውራና ብዙ ጥሩ ኢትዮጵያውያኖች አሉ እዚህ ዲሲ፣ እና ሁላችንም እባካችሁ ጥሩ እንሁን፣ እንደው ቢያንስ እንደ ላበሻ እንኳን። በተረፈ እስቲ ዛሬ እንኳን እኛ አድማጮች እንምረጥ ዘፈን እና እኔ የራበኝ ፍቅር ነው የሚለውን የጂጂን ዘፈን ለአድማጮች ያሰሙልን። እግዚአብሔር ይስጥልኝ። አድማጮቻችንን፣ ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ነጻዊ አስተያየት ማስቀመጫ ቁጥር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። በምትሰሙት መመሪያ መሰረት ላኩልን። በኢሜይል ለምትልኩ ደግሞ ቀደምኩ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ይደርሰናል። አሁን እንግዲህ ወደ መደበኛው ሁለተኛ አጋማሽ ፕሮግራም እንለፍ። ወደዚያ ከማለፋችን አስቀድሞ ግን ንጉሱ አርዕስተ ዜናዎችን አንብቡ እያለን ነው። በኢትዮጵያ የሶማሌ ክልል መስተዳድር ውስጥ የክልሉ ፕሬዝደንት አማካሪ የነበረ ጋዜጠኛ በስዊድን ሀገር ለከፍተኛ ሽልማት በቅቷል። በብሔራዊ የመገናኛ ብዙኃን ድርጅቱ ለአብዱላሂ ሁሴን የተሰጠው ሽልማት በሰው እጅ በተገደለችው ታዋቂዋ ሩሲያዊት ጋዜጠኛ አና ፖሊትስኮስ ባስኪያ ስም የተሰየመ መሆኑ ታውቋል። ሱዳን ውስጥ አንዲት የ27 ዓመት ሴት የክርስትና እምነትን በመቀበሏ ፍርድ ቤት የሞት ቅጣት በይኖባታል። ፍርድ ቤቱ ይህንን ብይን ያስተላለፈው የዓመት ከስምንት ወር ህጻን እናት የሆነችው ሜሪያም ያህያ ኢብራሂም የክርስትና እምነት ያለው ሰው በማግባቷ እምነቷን ክዳለች፣ ዝሙትም ፈጽማለች በማለት መሆኑ ተመልክቷል። ሽብር በመቀስቀስና ሃይማኖታዊ መንግስት በማቋቋም በሚል የተከሰሱት የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት የህግ ጠበቆች ካለፈው ሰኞ ጀምሮ የመከላከያ ምስክሮችን እያቀረቡ መሆኑ ታውቋል። የመስከረም አንዱ የሽብር ጥቃት ሰለባዎች መታሰቢያ ብሔራዊ ቤተመዘክር ዛሬ በኒውዮርክ ተመርቋል። በሁለተኛው አጋማሽ ላይ ዘገባ ይኖረናል። እንግዲህ ያ ቅድም ያልኩት ሁለተኛ አጋማሽ አሁን ልጀምር ነው። አሁን ጀመረለ አሉላንም እዚያ አስቀምጠን ልጅ እንዳናስጠናው ወደ ዛ እንሻገራለን። ፕሮግራማችን በ22 እና በ25 ሜትር ባንድ እየተላለፈ ነው። እንዲሁም በናይልሳትም እየተላለፈ መሆኑን እንገልጣለን። ቀደም ሲል ወደ አስተዋወቅ ነው። ዘገባ እንለፍ። የመስከረም አንዱ የሽብር ጥቃት ሰለባዎች መታሰቢያ ብሔራዊ ቤተመዘክር ዛሬ በኒውዮርክ ተመርቋል። በዜናም ብለነዋል። እንደ አውሮፓውያን አቆጣጠር የዘመን አቆጣጠር መስከረም 11 2001 በኢትዮጵያውያን መስከረም 1994 ከ12 ዓመታት በፊት በኒውዮርኩ የዓለም የንግድ ማዕከል መንታ ህንፃዎችና ሌሎች ሁለት የዩናይትድ ስቴትስ አካባቢዎች በደረሰው የአሸባሪ ጥቃት የተገደሉትን በሺዎች የተቆጠሩ አሜሪካውያን ለማስታወስ የተሰራው ቤተመዘክር ዛሬ ሲመረቅ ፕሬዚደንት ባራክ ኦባማንና ሌሎች ታዋቂ ሰዎችን ጨምሮ በርካታ አሜሪካውያን ተገኝተዋል። የፊታችን ረቡዕ የሚቀጥለው ሳምንት ግንቦት 13 ቀን ለህዝብ በይፋ የሚከፈተው ብሔራዊ ቤተመዘክር ግንባታ የ700 ሚሊዮን ዶላር ወጪና በርካታ አመታትን የወሰደ ነው። በዚህ ርዕስ ላይ የተጠናቀረውን ዘገባ አሉላ ከበደ ይዞ ቀርበዋል። 110 ሺህ ካሬ ጫማ ማለትም 10219 ካሬ ሜትር የሸፈነውና የዚያን እጅግ ዘግናኝ የሽብር ጥቃት አደጋ የሚተርኩ ልዩ ልዩ ምስሎችና ድምፆች፣ ቅርጾችና ሌሎች መረጃዎች ያቀፈው የኤግዚቢሽኑ ማሳያ ከንግድ ማዕከሉ ኪነ ህንፃ እምብርት ላይ ነው ያረፈው። ከኒውዮርኩ የዓለም ንግድ ማዕከል ሰማይ ጠቀስ መንታ ህንፃዎችና ዋሽንግተን ዲሲ አቅራቢያ ከሚገኘው የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን ሕንጻ ጋር በተላተሙት ሶስት አውሮፕላኖችና እንዲሁም በፔንሲልቬንያ ግዛት ውስጥ በተከሰከሰው አራተኛው አውሮፕላን የተገደሉትን ሁለት ሺ ዘጠኝ መቶ ሰማኒያ ሶስት አሜሪካውያን ለማሰብ የሰለባዎቹ ቤተሰብ አባላትና የአደጋ ጊዜ ሰራተኞች ተገኝተዋል። የሚሄዱበትን ባለማወቅ በድንጋጤ እንደ ተዋጡ በህንጻዎቹ የተለያዩ ክፍሎች ተይዘው የነበሩ በብዙ ሺ የሚቆጠሩ ሰዎችን ለማዳን ጥቃቱ በደረሰ ጥቂት ደቂቃዎች ውስጥ ወደ ስፍራው ያቀኑትን የአደጋ ጊዜ ሰራተኞች የጀግንነት ስራ በስፍራው ለተገኙና ስነ ስርዓቱን በቴሌቪዥን በመከታተል ላይ ለነበሩ ሚሊዮኖች ባደረጉት ንግግራቸው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ እንዲህ አስተዋሰዋቸዋል። and በብቃቷ ገስፋና ጎልታ መታየት፣ በህብረት ጸንታ መቆም የቻለች አገር ለሽብር ጥቃት አትንበረከክም። ምክንያቱም ምንም አይነት የአገራችንን ጥንካሬና ልዩ ባህሪ አይወዳደርምና። ዛሬ በአንድነት አቅፎ ባቆመን ታላቅ የአንድነት ግድግዳና የአለት ንጣፍ አልፎ አንዳችም የሚሰብረን የለም የማንነት ጠንካራ መንፈሳችንን አሜሪካዊነታችንን የሚቀይርም እንዲሁ የሙዚየሙ ፕሮጄ ያን ስፍራ ለሚጎበኙ ሚሊዮኖች መልከ ብዙ ዕድሎችን ይሰጣል ያሉት የቀድሞ የኒውዮርክ ከንቲባ ማይክል ብሉምበርግ ናቸው። ሙዚየሙ The museum is a place where you can come to understand 9/11 through the lives of those who were killed. የተመዘክሩ በመስከረም አንዱ ጥቃት ያለቁ ሺዎችና ሺዎችን ለማዳን ወዲህ የጎረፉ የአደጋ ጊዜ ሰራተኞች ማንነት የምትረዱበት ስፍራ ነው። የህንጻው ንድፍ ምን መምሰል አለበት ከሚለው አስከሬናቸው ያልተገኘ የጥቃቱ ሰለባዎች ባሉበት ስፍራ ህንጻው ይገንባ ወይስ አይገንባ እስከሚሉ ድረስ ጠንከር ያሉ ውዝግቦችንም አስተናግዷል ግንባታው ከትውስታ ማህደራችን ለአንዲት ቀንም አጠፉም ይላል። በብሔራዊ ቤተ መዘክሩ ህንጻ ሚሊዮኑን ጎብኚዎች የነገዎቹን ነዋሪዎችና አላፊ አግዳሚ መንገደኞች ጨምሮ ገና ለረዥም ጊዜ ለብዙ ሩቅ ዘመን ታልሞ በብረት ቀለም የተተየበው ጽሑፍ በታሪክ ዘመናቸው ወደ ኋላ አሻግረው መስከረም አንድን የመስከረም አንዱን 2001 ሲመለከቱ የሚያድርባቸውን ልዩ ስሜት በእርግጥ ማወቅ ባይቻልም ቤተ መዘክሩ በተሸከመው ግዙፍ የታሪክ ክፋይ የዚያች ዕለት ልዩ ትውስታ አገን ያለ ጥርጥር እኛ በድንገቱ ያለቁ ከሶስት ሺህ ያላነሱ ሰዎች በጽሑፉ እንደተተየበው አያሌ ዘመናት ተሻግረው ነገም ይታወሳሉ። የመስከረም አንዱ የሽብርተኞች ጥቃት ያደረሰው ጉዳትና እርሱም ተከትሎ በሰዎች ስነ ልቦና በአገር ላይ ያሳደረውን ተጽዕኖ ጭምር ዘግቦ ለማስቀመጥ የተሠራው ይህ ቤተ መዘክር ከዚያ ስምንት ዓመታት ቀደም ብሎ በደረሰው ሌላ ጥቃት ሰለባ ለሆኑ አሜሪካውያንም ጭምር መታሰቢያ ይሆናል። ቀጥሎ የሚቀርበው መደበኛ ፕሮግራም የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሶሎሞን አባተ ነው። በዓለም ላይ ከፍተኛ ፍጥነት ባለው ሁኔታ ከተሞች የተስፋፉባቸው ሀገሮች ናቸው። ድህነትን በመቀነስ ወደፊት የተራመዱት በግዙፉ የድህነት ቅነሳ አጀንዳ ወደኋላ እየቀረች ያለችው ከህዝቧ ሰባ ከመቶ የሚሆነው በገጠር የሚኖርባት አፍሪካ ነች። ቁጥሮቹ በከተሞችና በገጠሮች መካከል ያሉ የጎሉ ልዩነቶችን ያሳያሉ። በመካከለኛው እስያና በላቲን አሜሪካ በከተሞች ውስጥ የሚታየው የሕፃናት ሞት መጠን ከገጠሩ በዘጠኝ የመቶኛ ነጥቦች ያነሰ ነው። ከሰሐራ በስተደቡብ ባለው የአፍሪካ ክልል ደግሞ ይህ ልዩነት እስከ 21 የመቶኛ ነጥቦች በገዘፈ ልዩነት እንደሚሰፋ የዓለም ባንክ ሪፖርት አሳይቷል። ከተሞች ከገጠሩ ይልቅ የተፋጠነ ማኅበራዊ እድገትና እርምጃ የሚያሳዩባቸው ብዙ ምክንያቶች እንዳሉ የ2013 ዓለም አቀፍ ሪፖርት መሪ የምጣኔ ሀብት ባለሙያ ዮስ ቨርቢክ ይናገራሉ። Urban centers are centers of uh, economic activity, growth and job creation. No? ከተሞች የምጣኔ ሀብት እንቅስቃሴዎች የእድገትና የስራ ፈጠራ ማዕከሎች ናቸው። በመሆኑም ድህነት ከገጠር ይልቅ በከተሞች በጣም ያነሰ ነው። ለምሳሌ በዓለም አቀፍ ደረጃ ድህነት በገጠር አካባቢዎች በ29 ነጥብ አምስት ከመቶ የተስፋፋ ሲሆን በከተሞች ደግሞ ወደ 11 ነጥብ አምስት ከመቶ ዝቅ ያለ ነው። በአፍሪካ ደግሞ በገጠር ድህነት እስከ 47 ከመቶ የተንሰራፋ ሲሆን በከተሞች 33 ከመቶ ይደርሳል። የከተማውም የድህነት መጠን ከፍተኛ ቢሆንም በገጠሩና በከተማው መካከል ያለው ልዩነትም ያንኑ ያህል ሰፊ ነው። ከተሞች ውስጥ ያለው የአገልግሎቶች አቅርቦት ከገጠር የተሻለ እንደሆነ ቨርቢክ ያስታውሱና ለምሳሌም መጸዳጃ ቤቶችን የመሳሰሉ የጽዳት አገልግሎቶችን በከተሞች መድረስ የሚችለው ሰው እስከ 80 ከመቶ እንደሚሆንና የገጠሩ ግን 50 ከመቶ መሆኑን ይጠቁም ይጠቁማሉ። አፍሪካ ውስጥ ደግሞ የመጸዳጃ ቤት አገልግሎት የሚያገኘው የከተማ ሰው 40 ከመቶ የሚሆነው ሲሆን፣ የገጠሩ ደግሞ ወደ 20 ከመቶ ያሽቆለቁላል። ከተሞች ሰው ተጠጋግቶ የሚኖርባቸውና በዚህም ምክንያት በጠባብ ቦታ ላይ ብዙ ሰው የሚኖሩባቸው በመሆኑ እንደ ጤና፣ ትምህርት፣ የኤሌክትሪክ ኃይልና ውሃን የመሳሰሉ ማህበራዊ አገልግሎቶችን ለማዳረስ የተመቹ ናቸው። ምንም እንኳ የከተሞች መስፋፋት ከላይ የተገለጹት ጥቅሞችን ይዞ ለምጣኔ ሀብትና ለማህበራዊ እድገት የተመቹ ሁኔታዎችን ቢፈጥርም ቁጥጥር ያልተደረገበት የዘፈቀደና ቅጥ ያጣ የከተሞች መቆርቆርና መስፋት ደግሞ በአንጻሩ ፈጣን የሆኑ ድህነት የበዛባቸውና የተጎሳቆሉ መንደሮችን እንደሚያስፋፋም ቨርቢክ ያስጠነቅቃሉ። በመሆኑም ይላሉ ቨርቢክ፣ መንግሥታት የመሬት ሽያጭና ግዢ ወይም ምሪት ግልጽነትን ያካተቱ ፖሊሲዎች ያሏቸው የከተሞች እቅዶች ሊኖራቸው ይገባል። if you are not properly registered as a, as a citizen of an urban area you also often don't have access to government services <laughs> <public> <laughs> <care>. የሚያረጋግጥ አለመሆኑ ነው። ላለህበት መሬት የባለቤትነት ማረጋገጫ ከሌለው የመንግስት መሰረተ ልማት ዘርጊዎች ወደ አንተ ሰፈር የውሃ መውረጃ ቱቦዎች ወይም የኤሌክትሪክ መስመር አይዘረጉም። ምክንያቱም በአንዳንድ አገሮች ውስጥ እየተደረገ እንደሚታየው የመንግስት ሰዎች በመጪው አመት መጥተው ሰፈሩን ሊያፈራርሱትና ሊጠራርጉት ይችላሉና ነው። በከተሞችም ሆነ በገጠር አካባቢዎች ጤናና ሌሎች ማኅበራዊ አገልግሎቶችን ለማስፋፋት እጅግ ቁልፍ የሆነው ጉዳይ ገንዘብ ነው። የነዳጅ ሀብትና ማዕድን ያላቸው ሀገሮች ከገቢያቸው እንደ ጤናና ሥርዓተ ትምህርትን የመሳሰሉ አገልግሎቶችን እንዲደጉሙ የዓለም ባንክ ባለሥልጣናት ይመክራሉ። የዓለም ባንክና ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በቅርቡ ባዘጋጁትና በጠሩት ስብሰባ ላይ ተገኝተው የነበሩ የአፍሪካ ሀገሮች ፖሊሲ አውጪዎች ማኅበራዊ አገልግሎቶችን እንዴት በገንዘብ መደገፍ እንደሚቻል ብዙ መክረዋል፣ ተከራክረዋልም። አንዳንዶቹ የጤናውን፣ የሥርዓተ ትምህርቱን ወጪ በአብዛኛው መንግሥት ሊሸፍን ይገባል ብለው ሲከራከሩ፣ ሌሎች ደግሞ በመንግሥትና በግሉ ዘርፎች መደገፍ አለበት የሚል ሐሳብ አቅርበዋል። የዩጋንዳ የገንዘብ ሚኒስትር ማር ኪዋኖካ ኪዋኑካ የመንግስታቸውን ፖሊሲ እንዲህ አስረድተዋል። we have a finite resource እኛ ናይጄሪያ ወይም ቬኔዝዌላ ወይም ሰዑዲ አረቢያ አይደለንም። ያለን የነዳጅ ዘይት ሀብት የተወሰነ ነው። ነዳጃችንን ጥቂት ጊዜ እናወጣዋለን፣ ከዚያ በኋላ ያልቃል። ስለሆነም ለትምህርትና ለጤና የምንመድበውን በጀት ለመጨመር ወይም እየጨመረ እንዲሄድ ለማድረግ ኢንቨስትመንቶቻችን አስተማማኝ መሆናቸውን ማረጋገጥ አለብን። ለጤና የምንመድበውን በጀት በየአመቱ ስንጨምር ቆይተናል። ዘይታችንን ለጤና ክትባቶች፣ ለመድኃኒት፣ ለደሞዝ የምናወጣ ከሆነ በመጪው አመት ምን እንሆናለን? በወዲያኛውስ? የዩጋንዳ መንግሥት የበጀቱን 10 ከመቶ ለጤና 15 ከመቶውን ደግሞ ለትምህርት እንደሚመድብ የገንዘብ ሚኒስትሯ ኪዋኖካ ገልጸዋል። እርሳቸው እንደሚሉት መንግስታቸው ከነዳጅ ዘይት ሽያጭ የሚያገኘውን ገንዘብ ማፍሰስ የሚፈልገው ይልቅ መስኖን ለማሻሻልና ለማስፋፋት እንዲሁም ሌሎች የመሰረተ ልማት አውታሮችን ለመዘርጋት ጉዳይ ነው። እንዲህ አይነቱ መዋለነዋይ የገጠሩ ሰው የበለጠ ገንዘብ እንዲያገኝ ለጤናው ዘርፍም ራሱ ማዋጣት እንዲችል እንደሚያደርገው ማሪያ ኪዋኑካ ተናግረዋል። ስ ን quick access to health care. ጤናን በሚመለከት ለጤና አገልግሎት በፈጠነ መንገድ መድረስ ከሚል አባባል ይልቅ ሰው ከሚኖርበት ከእያንዳንዱ አካባቢ በ15 ደቂቃ ውስጥ የሚደረስበት እንዲሆን ነው የምንፈልገው። እኛ የምንለው ወደ ጤና ማዕከል ጥቂት በእግርህ ተጉዘ ስታበቃ እዚያ ስትደርስ ግን ማዕከሉ በመድኃኒት ተሞልቶ አስፈላጊ የጤና ባለሙያዎች ኖረውት ብታገኘው አይሻልህም ወይ ነው። አጠገብህ የጤና ጣቢያ ኖሮ ባዶ ቢሆን ምን ትጠቀማለህ? ሰው በባህል መድኃኒትና ሕክምና አዋቂዎችና በቅጠላቅጠልና ስራ ስር ስለሚያምን አሁንም ወደ እነርሱ መሄዱን እንደቀጠለ መሆኑን ሚኒስትሩ አመልክተዋል። በመንግሥት የጤና ጥበቃ ሥርዓት እምነት ካላቸው ደግሞ ለአገልግሎቱ ለመክፈልም ዝግጁ መሆን ይኖርባቸዋል ይላሉ ማሪያ ኪዋኖካ። የድህነትን ጉዞ ለመቀልበስ እንዲቻል የጤናውንና ሌሎችም ማኅበራዊ አገልግሎቶችን በገንዘብ ለመደገፍ የሚያስችሉ ብዙ መንገዶች መኖራቸውን የዓለም ባንኩ ኢኮኖሚስት ጆስ ቨርቢክ ይናገራሉ። አንገብጋቢው ጥያቄ የገጠሩን ሰው ሕይወት ለማሻሻል የሚረዳ በቀጥታ የሚፈስም ሆነ በተዘዋዋሪ የሚገባ ገንዘብ አለ ወይ ነው። በቨርቤክ እምነት ይህ አካሄድ የሥራ ክህሎታቸውን ለማሻሻል ወደ ከተማ ለመግባት የሚፈልጉ ከሆነ ከአካባቢው ጋር የመጣጣም ዕድላቸውን እየሰፋ ያደርገዋል። ፕሮግራማችን ሊጠናቀቅ ነው። ወደ አሜሪካ መዝናኛ ክፍለ ጊዜ እናልፋለን። አሁን አሁን እናልፋለን። መልካም አንቺም ታዘጋጁ ነው ላስተዋውቅ ለዛሬ ነው ኔኛ ዘጋጁ ተራ በተራ የእኔም ተራ ይደርሳል፣ አይቀርም በዲዝኒው የአካዳሚ ሽልማት አሸናፊ ፊልም ፎርዝን አንዲት ፍሮዝን ፍሮዝን ጥሩ አንዲት ታዳጊ ወጣት ፊልም እንደማትከታተል በዚሁ አስነቃ ቀጥል ታዳጊ ወጣት ምንድን ነው ያደረጉት ግግሩንና እንደ ጥጥ የሚበንነውን በረዶ ድል ትመታና እ የዚህ ፊልም ገጸ ባህሪ ማለት ነው የንግስተ ነገስታት ግዛቷን እስከ ወዲያኛው ከሚዘልቅ ክረምት ስታድን ያሳያል ይሄ ፊልም እንደ ታዳጊዋ ሁሉ ታዲያ ቢልቦርድ 200 የሚባለውን የእጅግ ተወዳጅ ሙዚቃዎች ሰንጠረዥ ድል አድርጎ ከአሁን ቀደም ባልታየ ደረጃ ለ13 አከታታይ ጊዜ አሸናፊ ለመሆን በቅቷል። እንግዲህ ቆንጂት የዛሬ ዘገባሽን ጠያለሽ። ለፍሮዝን ፊልም የተቀናበሩ አስር ወጥ ወይም አዲስ ዘፈኖች ናቸው። እናም ብዙ ትናንሽ ሴቶች ልጆች ሁሉንም በደንብ አድርገው ያዜሟቸዋል። የአራት ዓመቷ ላይላ ዜላንኮ የፍሮዝን ፊልምን ዘፈኖች ወይም ሳውንትራኮች በሙሉ እያንዳንዷን ቃላት በቃሏ ታቃቸዋለች። በዚህም አንዲት እናት በጣም አድርገው ይደሰታሉ። ልጆቻቸው ሰባት መቶ ጊዜ እንዲያዳምጡት የፈቀዱ ወላጆች ናቸው፣ በጣም የሚመሰገኑበት። ይህን የሚሉት ክሪስተን አንደርሰን ሎፔዝ ከባለቤታቸው ከባቢ ሎፔዝ ጋር ሆነው የፍሮዝንን ሙዚቃዎች የአካደሚ ሽልማት ያሸነፈውን ሌቲት ጎን ጨምሮ የደረሱት ናቸው። ምናልባትም የበለጠው ክብር ይህ ዜማ በሙዚቃ ደረጃ ሰንጠረዥ ቢልቦርድ መጽሔት ላይ በተደጋጋሚ በአንደኝነት መውጣቱ ነው ይላሉ ኬት ኮፊልድ የመጽሔቱ የሰንጠረዦች ዲሬክተሩ። ቢልቦርድ ሁለትመቶ በሀገሪቱ በሳምንቱ ከሁሉም የበለጠ ተወዳጅነት ያተረፉትን ዘፈኖች በሽያጫቸው መጠን ደረጃ የሚመድብ ነው። በአሁኑ ጊዜም ለምሳሌ የታይታኒክን ሳውንትራክ የወሰድ እንደሆነ ለአስራ ስድስት ሳምንታት አንደኝነትን ቦታ ይዞ የቆየ ነው። ሌላው የዲዝኒ ፊልም ደ ላይን ኪንግ ዜማም ለአስር ሳምንታት አንደኛው ሆኖ ዘልቋል። ፍሮዝን ደግሞ በምስል በተቀናባበሩ ፊልሞች ዜማ ረድፍ የተወዳጅነትን ሬኮርድ እንደሰበረ ነው የሚታወቀው። ከተለቀቀበት ካለፈው ኅዳር ወር አንስቶ ከአምስቱ እጅግ ተወዳጅ ዜማዎች ውስጥ ተለይቶ አያውቅም። ቢዮንሴን የመሰለች ድንቅ ዘፋኝ ከሰንጠረዡ ገፍትሮ ያስወጣም ጭምር ነው። የፍሮዝን ዜማዎች ደራሲዎች ሙዚቃው እነሱን ከመሳሰሉ ቤተሰቦች ጋር ግንኙነት መፍጠሩን ከግንዛቤ በማስገባት ስልት እንደተጠቀሙ ይናገራሉ። እያንዳንዱን ዜማ ለሁለቱ ሴቶች ልጆቻችን ሳናሰማ አላሳለፍንም። በራሳችን ቤት ውስጥ ትልቅ የግምገማ ክበብ ፈጥረን ነበር ይላሉ። ሙዚቃዎቹን በፊልሙም ሆነ በአልበም ያዘጋጁት ታም ማክዱለንም የፍሮዝን ዜማዎች ታላቁ ስኬት በሴቶች ልጆች ዘንድ የሚወደዱ መሆናቸው ነው ይላሉ። እነሱን የሚመስል ገጽ ባህሪ ያገኙበታልና። ደሚ ለቪቶ ሌት ኢት ጎን በፖፕ የሙዚቃ ስል ስትጫወተው እንስማላት እያጠናቀቅን ነው ይመስለኛል ቆንጅት ጥሩ ዝግጅት ነው። በነሽ ላይ ነገ አርብ ስለ አዲስ አበባ ማስተር ፕላን ከኖርዌይ አንድ የከተማ ልማትና ና የከተማ አስተዳደር ሕግ ባለሙያ ተጋብዘዋል። ዝታ ከኔዳ ታቀርባቸዋለች ዶክተር ግዛቸው ቴሶ ቴሶ እንድታደምጡ እንጋብዛለን። በእኛ በኩል ዝግጅታችን ለዛሬ በዚሁ መጠናቀቁ ነው። ነገ ማታ እንገናኛለን። የትግርኛ ቋንቋ ዝግጅት ይቀጥላል። በእኛ በኩል እንግዲህ ሰላም፣ ደህና ደሮ አዲሱ አበበ እና ቆንጅት። Voice of America! Yeah, yeah, yeah, yeah.